በኢትዮጵያ እየተካሄደ ያለውን የሰብዓዊ መብቶች ጥሰት ላለፉት ዓመታት ዓለም አቀፋዊ ድርጅቶችና መንግስታት ሲኮንኑ ቆይተዋል። የኢትዮጵያ መንግስት ባለሥልጣናትም ስህተቱን በማመን የመልካም አስተዳደር ጉድለታችን አንዱ አካል ነው ከሕዝቡ ጋር ተመካክረን እናርመዋለን ቢሉም የአገሪቱ ሰላም እየተረጋጋ እንዳልሆነ ታዛቢዎች እየገለጹ ነው። የአፍሪካ ህብረት፣ ዓለም አቀፉ የሰብዓዊ መብት ተሟጋች በምህጻረ ቃሉ ሂዩማን ራይትስ ዎች፣ የእንግሊዝ መንግስት፣ ዩናይትድ ስቴትስ ኦፍ አሜሪካ፣ የአውሮፓ ህብረትና ሌሎችም ዓለም አቀፋዊ የሰብዓዊ መብቶች ተሟጋች ድርጅቶች በኢትዮጵያ ውስጥ ያለው የሰብዓዊ መብቶች አያያዝ እንዳሳሰባቸው ሲናገሩ ዓመታት አልፈዋል። በተለይ ከአንድ ዓመት ወዲህ የኦሮሞ የአማራና አንዳንድ የደቡብ ኢትዮጵያ አካባቢዎች የህዝብ ንቅናቄዎች ዓለም አቀፉን ህብረተሰብ እየሳቡ ይገኛሉ። በአገሪቱ ያሉ ተቃዋሚ ፓርቲዎችም አንድም መቀመጫ ሳይኖራቸው ሀገሪቷ በአንድ የፖለቲካ አስተዳደር ውስጥ ወድቃለች እያሉ ነው። የተባበሩ መንግስታት ድርጅት ኢትዮጵያን አስመልክቶ የሚያወጣቸው መግለጫዎች የተለሳለሱ ነው ቢባልም፣ አሁን ግን ድርጅቱ የኢትዮጵያ ሁኔታ እያሳሰበው እንደሆነ እየገለጸ ነው። ሰኞ ዕለት ማምሻውን ባንኪሙን የኢትዮጵያ ሁኔታ እንዳሳሰባቸው ቃል አቀባያቸው ስቴቨን ጁያሪች ተናግረው ነበር። ይህንንም ተከትሎ ዶቼ ቬለ ለቃል አቀባዩ ጥያቄ አቅርቦ ነበር። ጥያቄውም የኢትዮጵያ ሰብአዊ ሁኔታን አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን መልእክት ምን ነበር ያልናቸው። እሳቸውም ሬታሪ ጀነራል ኢትዮጵያ እንደሚመስለኝ የኢትዮጵያ ወቅታዊ ሁኔታ ዋና ጸሐፊውም በጣም እንዳሳሰባቸው ነው የገለጹት። መሰል ሁኔታዎች በሌሎችም መሰል ሀገራትም ሲያጋጥም እንደሚያሳስቡት ማለት ነው አጽንኦት ሰጥተው የተናገሩት። የኢትዮጵያ ሰብአዊ መብት አያያዝ አስከፊ መሆኑን ዩናይትድ ስቴትስ የአውሮፓ ህብረትና ሌሎችም ዓለም አቀፍ የሰብዓዊ መብት አቀንቃኞች እየገለጹ ቆይቷል። በአንጻሩ የመንግስታቱ ድርጅት ተቋም የተለሳለሰ መግለጫ ነው የሚሰጥ የሚሉ አካላት አሉ። የመንግስታቱ ድርጅትስ ምን ይል ይሆን አልኳቸው። እንደ መንግስታቱ ድርጅት የኢትዮጵያን ሁኔታ የሚቆጣጠር ቡድን ኢትዮጵያ ውስጥ አለን በቡድኑ አማካይነት ምን እየተካሄደ እንዳለ እያጣሩ የሚልኩ ማለት ነው ምን እንደተከሰተ የት አካባቢ የአስቸኳይ ጉዜ ሁኔታ ውስጥ ምን ችግርና ስህተት ፈጠረ የሚሉትን ስለምንከታተል እኮ ነው የመንግስታቱ ድርጅት ዋና ጸሐፊም ግልጽ ባደረጉት መልእክታቸው ባለስልጣናቱን መሰረታዊ የሰብአዊ መብቶች እንዲረጋገጡ ያስጠነቀቁት። የመንግስታቱ ድርጅት ዋና ጸሐፊ ባስጠነቀቁት መሰረት ከኢትዮጵያ ባለስልጣናት የተሰጠ መልስ አለን አልኳቸው። አይ ምንም የለም የሚል አጭር መልስ ነው የሰጡኝ። እኔም የሰብዓዊ መብት ይዞታው አሁን ባለው ሁኔታ የሚቀጥል ከሆነስ አልኳቸው። ቀጣይ ውይይትና ምክክር ከባለሥልጣናቱ ጋር እንደሚኖር ተስፋ እናደርጋለን ብለዋል። ለዶይቼ ቨለ ራዲዮ ዘገባ መክብብ ሸዋንኝ ከዋሽንግተን ዲሲ።